በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከቁጫ ሕዝብ የማንነት ጥያቄ ጋር በተያያዘ ግጭት የአንድ ሰው ሕይወት ማለፉንና ጥቂት የማይባሉ ሰዎች መቁሰላቸውን ምንጮች ገልጸዋል። የተዘጉ ትምህርት ቤቶችም እንዳልተከፈቱ ታውቋል። ቅዳሜ ዕለት የተገደሉት የአካባቢው አንድ ሰው አስክሬንም እንዳልተቀበረ ቪኦኤን በስልክ ያነጋገሩ ገልጠውልናል። የወረዳው ባለስልጣናት ለቪኦኤ ምላሽ አልሰጡም። የዚህ ዝርዝር መለስካቸው አምሃ እንዳለ ስማቸው እንዳይገለጽ አጥብቀው የጠየቁ ምንጮቻችን ለቪኦኤ እንዳስታወቁት ህዳር 14 ቀን 2006 ዓ ም ቅዳሜ ዕለት ከክልል ከዞንና ከወረዳ የመጡ ባለሥልጣናት በቁጫ ወረዳ ኮዶ ወይኖ ቀበሌ ሕዝብ ሰብስበው ሲያነጋግሩ ቆይተዋል። የመወያያ ርዕሱም ከወራት ጀምሮ በቁጫ ህዝብ ሲቀርብ ነበር የሚባለው የማንነት ጥያቄ እውቅና አግኝቶ ህዝቡ ቋንቋውንና ባህሉን እንዲያዳብር፣ ህጻናትም በአፍ መፍቻ ቋንቋቸው በቁጫ ቋንቋ እንዲማሩ የሚል መሆኑን ምንጮቹ ያስረዳሉ። በዕለቱ ውይይቱ ስላልተቋጨ ለሌላ ጊዜ ተቀጥሮ ህዝቡ ሲመለስ በቁጨኛ ጥያቄያችን ጥያቄያችን ነው ጥያቄያችን ይመለስ እያለ መፈክር ሲያሰማ እንደነበረ ታውቋል። በዚህም ጊዜ ለምን መፈክር ታሰማላቸው የሚሉ ታጣቂዎች ግጭት ቀስቅሰው ተኩስ በመክፈት አቶ ዛራ ዛላ የተባለው ሰው ወዲያው ሲገደል ማንነታቸውን ያላውቋቸው ሌሎች ሶስት ሰዎች በጽኑ መቁሰላቸውን ምንጮቹ ያስረዳሉ። ከዚህም በተረፈ በጥይትና በድንጋይ ቀላል ቁስልና ጉዳት የደረሰባቸው ሰዎች ብዛት እስከ ስልሳ ሊደረስ እንደሚችል እነዚሁ ምንጮች ገልጸዋል። በጽኑ ቆስለዋል ከተባሉት መካከል ሁለቱ ሰዎች ጤና ጣቢያ መተኘታቸውም ታውቋል አስከሬኑ ይህ ዘገባ ተጠናቅሮ እስካበቃበት ድረስ እንዳልተቀበረ ስማቸው እንዳይገለጽ የጠየቁት ምንጮችም ሆኑ የሟቹ የአቶ ዛራ ዛላ የቅርብ ዘመድ ነኝ ያሉ አቶ ኤርሚያስ ቡርቃም አረጋግጠዋል። ለአስከሬኑ አለመቀበር ምክንያት የሆነው ከመቀበሩ በፊት ሟች በምን ጉዳት እንደሞተ የሚያስረዳ የሐኪም ምርመራ እንዲደረግ ሕዝቡ ሲጠይቅ የአካባቢው ባለሥልጣናት ይህን ለማድረግ ፈቃደኛ ባለመሆናቸው በተፈጠረ አለመግባባት እንደሆነ ታውቋል። አቶ ኤርምያስ ቡርቃ በመጨረሻ ለቪኦኤ እንዳብራሩት ከወረዳው አስተዳደር አምስት ሺህ ብር ተቀብለው አሁን አስከሬኑ ካለበት ከሰላም በር ከተማ ወደ ሟቹ ቀበሌ ለመጓዝና የቀብር ሥነ ሥርዓቱንም ለማስፈጸም መኪና እያፈላለጉ ይገኙ ነበረ። ምንጮቹ አክለው እንደገለጹት ደግሞ ከጥቅምት ወር መጨረሻ ጀምሮ በወረዳው ከሚገኙ ትምህርት ቤቶች መካከል ሀያ ሦስቱ አሁንም እንደተዘጉ ናቸው። የአካባቢው ባለሥልጣናት ትምህርት ቤቶቹ ተከፍተው ስራቸውን እንዲያከናውኑ የተለያዩ ግፊቶችን ቢያደርጉም ህዝቡ ጥያቄዎቻችን ሳይመለሱ ትምህርት ቤቶቹ አይከፈቱም እንዳለ ምንጮቹ ያስረዳሉ። አሁን ባለው ውጥረት ላይም ጨምረው እንዳብራሩት ያለፈውን ሳምንት ግጭት የቀሰቀሱት ታጣቂዎች ብቻ እንዳልሆኑና አንዳንድ ነዋሪዎችም በገንዘብ በመታለል ይህ የማንነት ጥያቄ የቁጫ ሕዝብ ጥያቄ አይደለም በማለት ተጨማሪ የግጭት መንስኤ ናቸው ይላሉ። ተፈጥሯል በተባለው ግጭትም ሆነ በአጠቃላይ ጉዳይ ላይ ማብራሪያ እንዲሰጡኝ የወረዳውን አስተዳዳሪ አቶ የስጋት ሲንታን ለማነጋገር ስልክ በተደጋጋሚ ደውዬ ነበረ። በመጀመሪያ ያሉበት ስፍራ የማይመችና ጫጫታ የበዛበት ስለሆነ ቆይቼ እንዲደውል ነግረውኝ የተባልኩትን ባደርግም ስብሰባ ላይ ስለሆንኩ ሊያናግር አልችልም ስብሰባው እንደፈጸምኩ እኔ እደውላለሁ ቢሉም አልወሉም። እኔ ስደውልላቸው ደግሞ በአካል ካላገኘሁህ በስልክ ማብራሪያ ልሰጥህ አልችልም ብለው አሰናብተውኛል። መለስካቸው ማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ